ልጃቸውን የገደሉ ሰዎችን መንግስት ሕግ ፊት እንዲያቀርብ የድምጻዊ ሀጫሉ አባት አቶ ሁንዴሳ ቦንሳ ጠይቀዋል። በሌላ በኩል የሀጫሉ አስከሬን ወደ አምቦ እየተሸኘ ሳለ በተፈጠረው ግጭት ሰባት ሰዎች መገደላቸውና ከሰላሳ በላይ መቁሰላቸው ተገልጿል። የሀጫሉ አባትና ወንድሞቹ የልጃቸውን አስከሬን በተወለደባት አምቦ ከተማ ማሳረፍ ፍላጎታቸው መሆኑን ተናግረዋል። በሌላ በኩል ብሔር ከብሔርና ሃይማኖት ከሃይማኖት ጋር በማጋጨት ሀገር ወደ ብጥብጥ እንድትገባ ግድያውን ከመምራትና ከግድያው በኋላም አስከሬኑን በማንገላታት አገር ለመረበሽ ያሴሩ የተቀናጁ ሰዎች እጅ አለበት ብሎ መንግስት እንደሚያምን የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ለቪኦኤ ገልጸዋል። እስካሁን ባላቸው መረጃም ሀምሳ ሰላማዊ ሰዎች መገደላቸውን ንብረት መውደሙንና የአካል ጉዳት መድረሱንም ተናግረዋል። አምቦ በሚገኘው የሀጫሉ ወላጆች መኖሪያ ቤት ተገኝቶ ቤተሰቦቹን ያነጋገረው ናኮር መልካ ሲሆን የኢንተርኔት አገልግሎት ባለመኖሩ ጽዮን ግርማ በስልክ መስመር ይዛዋለች። በተጨማሪም ከአቶ ጌታቸው ባልቻና የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጀላን አብዲ ጋር ያደረገችውን ቃለ ምልልስ አካታ ከናኮር መልካ ጋር ያዘጋጁትን ዘገባ እንደሚከተለው ያስደምጡናል። በኦሮምኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በሚያቀነቅናቸው ሀሳቦች የሚታወቀው የ36 ዓመቱ ድምፃዊ ሀጫሉ ሁንዴሳ ሰኞ ሰኔ 22 2012 ዓ ም ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት መገደሉን የፌዴራል ፖሊስ በሰጠው መረጃ አረጋግጧል። ሀጫሉ የተወለደው አምቦ ከተማ ውስጥ ቀበሌ 06 አሁን ደግሞ ቀበሌ 03 ወይም ደግሞ ቶርበን ኩታይ እየተባለ በሚጠራ አካባቢ ከአባቱ አቶ ሁንዴሳ ቦንሳ ና ከእናቱ ወይዘሮ ጉደቱ ቦራ ሲሆን በአሁኑ ሰዓት ወላጆቹም በዚሁ መኖሪያ ቤታቸው ሀዘን ተቀምጠዋል። የአሜሪካ ድምፅ ዘጋቢ ናኮር መልካ ዛሬ በዚሁ መኖሪያ ቤት ተገኝቶ የሀጫሉን ወላጆች አነጋግሯል። የሰጡትን አስተያየትም ሊያካፍለን መስመር ላይ ይገኛል። ናኮር እንደምናመሸህ። እግዚአብሔር ይመስገን፣ ሲሆን እንዴት አመሰች? ደህና ነኝ ናኮር። ቀደም ሲል እንግዲህ ለአድማጮቻችን በመግቢያችን ላይ አስተዋውቀናል። በኢንተርኔት መቋረጥ ምክንያት ነው በስልክ በቀጥታ አንተን ለማነጋገር እየወሰን ነውና፣ በቀጥታ ወደ ጥያቄ ልሂድ። የድምፃዊ ሀጫሉ ሁንዴሳ ወላጆችን አነጋግረህ ነበር። አባቱ አቶ ሁንዴሳ ቦንሳ ስለ ልጃቸው ምን አሉ? ግድያውን በተመለከተስ እንዴት ነው የሰሙት? አቶ ሁንዴሳ ቦንሳ የልጃቸውን ትምሳዊ ያጫሉ ሁንዴሳ እንግዲህ እያበ ተሰሙት ከልጃቸው መሆኑን የነገሩኝ ባለፈው ሰኞ ምሽት ሰዓቱን ባላወቁበት ጊዜ ላይ ማለት ነው። ታላቅ ልጃቸው ያንጃብብ ነበረ ይላሉ። ከመኝታ ክፍሌ በስተጀርባ ምንድነው የተፈጠረው? ልጄን በሉብኝ እንዴ ብዬ ጠየቅኩት። ከዛ በኋላም ከእናቱ ጋር ማልቀስ ጀመርን። የሰፈር ሰው ሁሉ ተሰበሰበ። ሌሊቱም በሙሉ እያለቀስን ነበረ ያደር ነው ብለውኛል። እንደ አባት በተወለድንበት ሀገር ባደግንበት፣ በኖርንበት ሀገር የሚያድጉ ልጆችን ለጥይት እየቆሉ ሜዳ ላይ ገለው መጣል ይሄ ኢትዮጵያዊነት አይደለም ብለዋል። ኢትዮጵያዊ እንደዚህ አያደርግም። ምን ብለዋል የአጫሉ አባት እግዚአብሔር ሰውን የፈጠረው በአምሳሉ በመሆኑ የሰው ልጅ እንደዚህ ባለው ሁኔታ መገደል የለበትም፣ ብለዋል የተደረገብኝ የግፍ ግፍ ነው ሲሉ ገልጸዋል። ማለት ነው እግዚአብሔር የልጄ እንደሚፈልግልኝ መንግስትም እንዲሁ ገዳዩን ይዞ ለሕግ ያቅርብልኝ ሲሉ ተናግረዋል። ናኮር፣ እንግዲህ የሀጫሉን ወላጅ አባት በድምጽ ነው ያነጋገርካቸው። እንደው ጥራትም ባይኖረው ለአድማጮቻችን በተወሰኑ መልኩ ማካፈል እንድንችል ከቀረጽክበት የድምጽ መቅረጫ ላይ በስልክህ ልታሰማን ትችላለህ

ይሄንን ይመስላል። ሲሆን እንግዲህ ናኮር እዛው እንደነበርክ ተናግረናልና ከወላጅ አባቱ በተጨማሪ ያነጋገርካቸው ሌላ የቤተሰብ አባላት አሉ? በቤታቸው ተገኝቼ የአርቲስ አጫሉ ሁንዴሳ ታላቅ ወንድም ሀብታሙ ሁንዴሳ እንዲሁም ታናሽ ወንድሙን ሲሳይ ሁንዴሳን አነጋግሬ ነበረ። ታላቅ ወንድሙ ሀብታሙ ሁንዴሳ ስለ አጫሉ ሲናገር እምባውን መቆጣጠር አልቻለም ነበረ። ለቤተሰቡ የሚያስብ ለሀገሩ የሚያስብ ለወገኑ የሚያስብ በጣም ታታሪ ሰው ነበረ። ሰው ተቸግሮ ማየት እንኳ የማይወድ ሰው ነበረ። ያለው ጃኬት እንኳ አውልቆ ለሌለው ሰጥቶ የሚሄድ ሩሩ፣ ደግ ሰው ነበረ ሲለው ሲት ወንድሙን ገልጾታል። ሲታይ በአዲስ አበባ ከሀጫሉ ጋር አንድ ላይ ይኖራሉ። ሀጫሉ ባለፉት ሶስት ወራት የኮሮና ቫይረስ ወረርሽኝ ኢትዮጵያ ከገባ ጊዜ ጀምሮ ለስራ የተለያዩ ቦታዎች ስለሚንቀሳቀስ ከልጆቹ ጋር ተገናኘም ነው ያለኝ። ልጆቹ የአምስት አመት እድሜ ያላት ወቢ፣ የሁለት አመት ህጻን ሚልኪ፣ እንዲሁም ደግሞ አራሷ የአንድ ወር ህጻን የሆነችው ጊፍቲ የሚባሉ ሶስት ልጆች ናቸው ያሉት ባለፉት ሶስት ወራት ከልጆቹ ጋር ከባለቤቱ ጋር ሳይገናኝ ከወንድሙ ጋር እየኖረስ እንደቆየም ነው ። ቤተሰቡም ከኮሮና ቫይረስ ለመከላከል ጥረት ሲያደርግ እንደነበረ፣ ስለ ወንድሙ አሟሟት ስለሰማም ጊዜ መሪር ሀዘን እንደደረሰበት ነው የነገረኝ። ቤተሰቦቹም በሀዘን ውስጥ እንዳሉ ነው የነገረኝ። ስለ አጫሉ ወንድሙም ሲናገር ለህዝቡ የሚንቆረቆር የሚያስብ ጀግና፣ የዚህ ትውልድ ወጣት ጀግናም ብቻ ሳይሆን የኦሮሞ ውስጥ አንድ ሆኖ ማየት የሚመኝ ትልቅ ሰው ነበረ ሲል ወንድሙም ገልጾታል። የአጫሉ አብሮ አደግ የሆነውን ጉዲሳ ኤሪክሳ የተባለን ግለሰብ እንዲሁ አነጋግሬ ነበር። ስለ ጓደኛው አርቲስት አጫሉ ሁንዴሳ ሲናገር ከልጅነቱ ጀምሮ እስካሁን ድረስ አብረው እንደቆዩ፣ አብረው እንደተማሩ፣ በትግል ጊዜም አብረው ሲታሰሩ እንደነበር ገልጾልኛል። እንደ ወንድም ስትለው፣ እንደ አባትም ስትለው፣ እንደ አባት ከወንድምም ከአባትም በላይ ለሰው የሚያስብ በሰው የሚቆረቆር ሲል ገልጾታል። ከባለቤቱ ፋንቱ ደምሰው ዲሮ ጋር ከልጅነታቸው ጀምሮ ጓደኛ እንደነበሩና ተጋብተውም ልጆች እንዳፈሩ ከዚህ በፊት በተለያየ ጊዜ በሰጣቸው ቃለ ምልልሶች ተናግሯልና ባለቤቱን ወይም ደግሞ እናቱን ወይዘሮ ጉደቱ ቦራን ለማነጋገር ጥረት አላደረክህም? በቦታውስ ነበሩ? በጣም ጥሩ ጥያቄ ነው። ሲሆን በስፍራው ተገኝቼ እነሱንም እንዲሁ ለማነጋገር አሳብ ነበረኝ። ሆኖ በመሃል ተኩስ በመፈጠሩ እነሱን ሳላገኝ ተመልሻለሁ ማለት ነው። እዛው እያለህ ተኩስ መፈጠሩን እና ግጭትም እንደተከሰተ ሰምተናል። ቀደም ብለህ አንተም ነግረህናል እና ምንድን ነው እንዴት ነው ተኩሶ የተፈጠረው? ምንድን ነው የተፈጠረው? በአካባቢው የነበሩ ሰዎች እንደነገሩኝ ከሆነ ድምፃዊ አጫሉ ሁንዴሳን አስከሬን የመንግስት ጸጥታ ኃይሎች ወስደው ወደ ሌላ ቦታ ሊወስዱት ነበረ በሚል ወሬ ሲናፈስ ነበር። ያንንም ወሬ ተከትሎ ብዙ ወጣቶች የነ አጫሉ ሁንዴሳ መኖሪያ ቤት አካባቢ እንደ መጡ ነው መረጃ ያገኘሁት። ከሱ ጋር ተያይዞ የመንግስት ጸጥታ ኃይሎች አካባቢውን ወረሩ ከዛም በኋላ የተኩስ እርምታ በአካባቢው ተፈጥሯል ማለት ነው። ይህንን ለማረጋገጥ ምክንያቱ ምን እንደሆነ ወደ ኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ አቶ ጅብሪል ማህመድ ደዊ ነበረ። እሳቸው እንዳሉኝ ከሆነ የአርቲስት አጫሉ እንዴይሳን የቀብር ስነ ስርዓት እንዲሁም ሀዘን ለመካፈል ወደ አካባቢው ያቀርኑት አብዛኛዎቹ ሰዎች ከመቶ ዘጠና በላይ የሚሆኑት ሀዘን ተሰንቷቸው በአካባቢው የተገኙ ሲሆኑ የተቀሩት ግን አለመረጋጋት እንዲፈጠር ጸጥታ እንዳይኖር ብጥብጥ እንዲፈጠር ለማድረግ ነው ሲሉ ገልጸዋል። በአካባቢው ተገኝተው የአርቲስት አጫሉ ሁንዴሳን አስከሬን ከቤተሰቦቹ ቤት ወስደው ወደ ሌላ ቦታ እንሄዳለን በማለታቸው፣ በዚህ መካከል በአርቲስት አጫሉ ሁንዴሳ አጎት እና ሌሎች ሰዎች መካከል ግብ ግብ ተፈጠረ። በዚህ መካከል የአርቲስት አጫሉ ሁንዴሳ አጎት በጥይት ተመቷል ብለውኛል። በአካባቢው የነበሩ ሰዎች ግን ስፍራው መሳሪያ ሲተኩስ የነበረው የመንግስት ጸጥታ ኃይል ነው እንጂ ሌላ አካል አልነበረም ብለዋል። ይህንንም ለማረጋገጥ አቶ ጅብሪልን ጠይቄያቸዋለሁ። እሳቸው እንደሚሉት ከሆነ በአካባቢው የብጥብጥ እንዲፈጠር ሲያደርጉ የነበሩ ሰዎች ሲቪል የሆኑ ወይም ደግሞ እንደ ማንኛውም ሰላማዊ ሰው በአካባቢው የተገኙ እንጂ ዩኒፎርም ወይም የተለየ ልብስ ያላደረጉ ናቸው። ግን መሳሪያ በእጃቸው ይዘው ነበረ ብለዋል። የመንግስት ጸጥታ ኃይሎች ማህበራዊ ጉዳይ በሆነ ቦታ ቀድሞውም አልተገኙም ችግሩ ከተፈጠረ በኋላ ነው እዛ አካባቢ የተገኙ ሲሉ ገልጸዋል። ናኮር እንግዲህ፣ አንተ ይሄ ተኩስ ከመጀመሩ በፊት እዛው በቦታው ላይ እንደነበርክ ገልጸህልናል። አሁን ደግሞ እንደገለጽክልን የኦሮሚያ የጸጥታ ኃላፊ አቶ ጅብሪልን አነጋግረሃቸዋል ከዛ ከወጣ በኋላ እሳቸው ያሉት ሀጫሉ ሁንዴሳን አስክሬን መውሰድ በሚፈልጉና ከዚያ ደግሞ የሀጫሉ አጎት አስክሬኑ አይወሰድም ባሉበት በሁለቱ መካከል በተፈጠረ ግጭት ነው። አንተ በቦታው ስለነበርክ የሀጫሉን ወላጅ አባትም ሆነ ሌሎች ያነጋገርካቸውን የቤተሰቦቹን አባላት የቀብር ስነ ስርዓቱ የት እንዲከናወን እንደሚፈልጉ ጠይቃቸው የነገሩ ነገር አለ? አዎ፣ ይህንን ጥያቄ በተደጋጋሚ ለአቶ ሁንዴሳ ቦንሳም ለሀጫሉ ሁንዴሳ ወንድሞች ለጓደኞቹም አቅርቤ ነበረ። የቤተሰብ ፍላጎት በአምቦ ከተማ እንዲቀበር እንደሆነም ነው የነገሩኝ። በዚህም ዙሪያ ከመንግስት ባለስልጣናት ጋር ውይይት አድርገዋል። ኮሚቴው መጨረሻ ላይ የእነሱን ውሳኔ ተግባራዊ ለማድረግ የሽኝት መራገቡን ለማከናወን ወደ ስራ መግባቱን ነው ለማወቅ የቻልኩት። ማለት እስቲና ኮር የአባቱን የአቶ ሁንዴሳን ድምፅ ድምጽ እንደ ቅድሙ ምናልባት ማሰማት ከቻልክ ይህንን ያሉበትን ልታስደምጠን ትችላለን? እሺ

እንግዲህ እሳቸው እንዳሉት በቤተሰቡ ፈቃድ እዛው አምቦ ከተማ ውስጥ እንዲቀበር ፍላጎት አለን ነው። ይህንን የቀብር ለማስፈጸም ሂደት የሚመለከት ኮሚቴ አነጋግረሃል። ምን አሉ? እንዳው አጠር አድርገና እስቲ ንገረን። ጥሩ ንጣዊ ከጣሉ እንዴታ የችኝት እና የቀብር ስነ ስርዓት አስፈጻሚ ኮሚቴ ሰብሳቢ የሆኑትን አቶ ተስፋ የጣባን አነጋግሬ ነበረ። እሳቸው ከቤተሰብ ፍላጎት እና ከቤተሰብ ውሳኔ በኋላ የአርቲስቱን የቀብር ስነ ስርዓት ግባተ መሬት በክብር በአምቦ ከተማ ለማከናወን እንቅስቃሴ እያደረጉ መሆናቸውን ነው የነገሩኝ። በነገው እለት በአምቦ ከተማ ኢየሱስ ቤተ ክርስቲያን የቀብር ስነ ስርዓት ይፈጸማል ብለዋል። ከዛ በማስቀደም ግን በአምቦ ስቴዲየም ሰዎች ተሰብስበው የሽኝት ፕሮግራሙ እንዲከናወን እንዲሁም ጥረቶች ይደረጋሉ ብለዋል። ከተለያዩ የሀገሪቱ ስፍራዎች የሚመጡ እንግዶች በመኖራቸው በጊንጂ በአምቦ እንዲሁም በጉደር ያሉ ሆቴሎች አገልግሎት እንዲሰጡና እንግዶቹ የቀብር ስነ ስርዓቱን አስፈጽመው ከአምቦ ከተማ እስኪሄዱ ድረስም በእንግድነት ተቀብለው እንዲንከባከቧቸው በእንግድነት ተቀብለው እንዲያቆዩቸው ጥሪ አቅርበው ነበረ። ስለዚህ በዚህ ዙሪያ ያለኝ መረጃ እንግዲህ፣ ከዛ በኋላ እንደጠቀስክልን ግጭት ተቀስቅሷል። ተኩስ ነበር። ከተማ ውስጥም እንዲዚሁ ተኩስ ተፈጥሯል። ሰዎችም ተጎድተዋል። የሰዎች ህይወትም አልፏል። እንዲሁም ደግሞ አካል መጉደል ወይም መቁሰል ተከስቷል። እና በአጠቃላይ ከመንግስት እና ከሆስፒታል ያገኘኸው መረጃ ምን ይመስላል በዚህ ግጭት ሳቢያ የስንት ሰው ህይወት አለፈ? ስንት ሰው ቆሰለ? በጣም ጥሩ። ይህንም በተመለከተ በአምቦ ከተማ በተለያዩ የመንግስት ስራ ኃላፊነት ያሉ ሰዎች ጋር ደውዬ ነበረ። የአንዳንዶቹ ስልክ አይሰራም። አንዳንዶቹ ደግሞ ስልካቸውን ስላልመለሱልኝ መረጃ ማግኘት አልቻልኩም። ሆኖም ግን ከአምቦ ዩኒቨርሲቲ ሪፈራ ሆስፒታል፣ እንዲሁም ከአምቦ አጠቃላይ ሆስፒታል ባገኘት መረጃ መሰረት በአጠቃላይ በአምቦ ከተማ በዛሬው ዕለት ሰባት ሰዎች ህይወታቸው አልፏል። ከሰላሳ ሰዎችም በላይ በሆስፒታል ተኝተው የህክምና ክትትል እያደረጉ ይገኛሉ። ናኮር እንግዲህ አሁን እዛው ከተማ ስላለህ ምን ይመስላል ማምሻውን ያለው ሁኔታ? ከሰዓት በኋላ የመንግስት በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ ገብተዋል። ከሰዓትም የሰዎች እንቅስቃሴ እንደ ጠዋቱ አልነበረም። የመረጋጋት ሁኔታ ይታያል። በከተማ አካባቢ ወደሚገኙ ሰዎች ደውዬ ያለውን ሁኔታ ለማጣራት ሞክሬ ያለው ካለው የሐዘን ድባብ ውጪ በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ መግባታቸውን ነው የሰማሁት። ያለው ሁኔታ ለአሁኑ የተረጋጋ ነው የሚመስለው ሲሆን እሺ ናኮር በጣም እናመሰግናለን። እንግዲህ በነገው ምሽትም እንዲሁ ተከታትለ ሁኔታውንም ትነግረናለህ የቀብር ስነስርዓቱንም ተከታትለ ለአድማጮቻችን ታካፍላለህ። በእኛ በኩል እዚህ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻን በአምቦ የተፈጠረውን በተመለከተ እና እንዲሁም ደግሞ በአጠቃላይ በኦሮሚያ ክልል ያለውን ሁኔታ በተመለከተ እንዲያብራሩልን ጠይቀናቸዋል። አንተን እዚህ ላይ እንሰናበታለን። ከአቶ ጌታቸው ጋር ያደረግነውን ቃለ ምልልስ መነሻ አድርጎ የተሰናዳው ዘገባ ደግሞ እንደሚከተለው ይቀርባል። የኦሮሚያ ክልል ኮሚኒኬሽን ዳይሬክተር አቶ ጌታቸው ባልቻ በአሁኑ ሰዓት አገር በከባድ ሀዘን ውስጥ ነው ብለዋል። ምክንያቱም ታላቁና ነጻነት መብት ታጋዩ አርቲስት ሃጫሉ ሁንዴሳ ግድያን በተመለከተ በኦሮሚያ ክልል በተለያዩ ዞኖች እና ከተሞች ሕዝቡ የራሱን ሀዘን የተለያዩ መንገዶች ሲገልጽ ነው የዋለው። ትናንትና በአብዛኛው በሰላማዊ መንገድ ሀዘኑን ሲገልጽ ነው የዋለው። ይሄ ድምጻዊ ድምጻዊ ብቻ አይደለም፣ ታጋይ ነው። የጭቁኑ ብሄር ብሄረሰቦች መብት ራሱን ሰጥቶ ጠላት ፊት ቆሞ የተናገረ ጀግና ነው እና የሱን አላማ ለማጨናገፍ የተደረገ ግድያ ነው ከሚል ቁጭት በየአካባቢው ሰላማዊ ሰልፍ ወጥቶ ሀዘኑ ሲገልጽ ነው እየዋለው። በሌላ መልኩ ደግሞ ግድያውን ያቀነባበሩ እና ግድያን የመሩ ኃይሎች ሀገሪቱን የማጠራመስ የማፍረስ ብሔር ብሔረሰቦችን እንዲጋጩ ሀይማኖት ከሃይማኖት እንዲጋጭ እና ኢትዮጵያዊነትን ለማፍረስ ሀገሪቱን ሙሉ በሙሉ የማፍረስ ተልዕኮ ይዘው የገደሉ ግድያው የመሩ ስለሆነ በግድያው ሰበብ መንግስትን የማፍረስ እና በአቋራጭ ወደ ስልጣን ለመመለስ እና በአንድ በኩል በሰላማዊ መንገድ፣ በሌላ በኩል ደግሞ ትጥቅን እየቀላቀሉ የሚንቀሳቀሱ ሀይሎችን በማደራጀት ነው ይሄ ግድያ የተቀናጀው እና የተመራው። ስለዚህ ያንን በሙሉ ተግባራዊ ለማድረግ ደግሞ በየከተሞቹ እና በየዞኖቻችን በተወሰኑ ዞኖቻችን የተቃውሞ ሳይሆን ብሄር ግጭት፣ የሃይማኖት ግጭት፣ የንብረት ማውደም፣ የሰው ግድያ እና ከአልማ ጉደል እርምጃ ስወሰን የዋለው እስከደረሰን መረጃ እስከ ሀምሳ የሚሆን ሰው ህይወቱ ማለፍ ሆነ። ይሄ ቁጥር ሊጨምር ይችላል አረጋግጠናል። የወደመው ንብረት የግለሰብን የመንግስት ንብረቶች ወድመዋል። አቶ ጌታቸው በንብረት ላይ ጉዳት የደረሰባቸው ዞኖችንም ያብራራሉ። ምህራብ አርሲ ሻሸመኔ አካባቢ፣ አርሲ አሰላ አካባቢ፣ በተወሰኑ የምዕራብ አደርጌ ዞን፣ ጅማ ከተማ፣ ነቀምት ከተማ በአዳማ ከተማ እና በእነዚህ በመሳሰሉ ቦታዎች ላይ የሰው ህይወትና የንብረት ውድመት ደርሷል። በዚህም ሁለተኛ ሀዘን ውስጥ እንድንገባ ተደርገናል ማለት ነው። በኦሮሚያ ከባድ ሀዘን ውስጥ እንድትገባ የተደረገበት ያ ሀዘን ወደ ሌላ ሀዘንን ተጨማሪ ሀዘን እንድንገባ ያደረገበት ሁኔታ ነው የነበረው። ይህንን ለማረጋጋት መንግስትም በየደረጃው ያሉትን የሃይማኖት አባቶችን አደሴቄዎችን፣ ቄሮና ቀሬዎችን በማደራጀት ሰላሙ ተጠብቆ ይህንን ጀርና በክብር መሸኘት አለብን እና ለአንድ ዲያግና ሽኝት የሚደረግበት የሚያስተጓጉል ሀይል መኖር የለበትም። አጫሉን የምንወድ እና የምናከብር ከሆነ እሱን በሰላማዊ መንገድ ከሸኘን በኋላ ናገረው ነገር ካለ መነጋገር ይቻላል ብሎ ጥሪ ሲያቀርብን የዋለው ከሰዓት በኋላ በተሻለ ሁኔታ ላይ ነው የነበር ነው። ዛሬ ደግሞ በአካባቢ አሁንም ሌላ ፍላጎት ያላቸው ሀይሎች ተደራጅተው፣ የቀብር ስነ ስርዓቱ በቤተሰብ በኦሮሞ ባህል ቤተሰብ ውሳኔ ነው የሚደረገው ይህንን ወስነን ለፖለቲካ አጀንዳችን መጠቀሚያ እናደርጋለን ብሎ የሚያስቡ ሀይሎች ይህንንም ወደ የፖለቲካ አጀንዳቸውን ማራመጃ ለማድረግ የሞከሩበት አለ። ያኔ ግን ህብረተሰቡ እየተቃወመው መሆን የለበትም የሚል አቋም ተይዞ ጥታ አካላትም የህዝቡን ሰጥታ የማስከበርና ህዝቡ በሰላም ወጥቶ ስራ ተቀብሮን ፈጽሞ መለስ እንዳለበት እየሰራን ያለ ነው። በምን አይነት መልኩ ነው የተፈጸመው? በመንግስት የጸጥታ ኃይሎች ለማስከበር ነው ወይስ ለተቃውሞ የወጡ ሰዎች ናቸው ግድያ የተፈጸመው? መነሻው ታዋቂ ሰዎችን እንገላለን በአዲስ አበባ ከተማ ውስጥ ጦርነት ጀምረን በዛው አዲስ አበባ ጦርነቱን እንጨርሳለን ብለው በግልጽ በሚዲያ ወጥቶ የተናገሩ ኃይሎች አሉ። ከዚህ በፊት ለውጡ ሂደት ላይ ከስልጣን የተወገዱ ኃይሎች ይህንን አስተባብሯል፣ መርቷል የሚል እምነት ነው ያለን። ስለዚህ መነሻውም ራሱ ብሄር ከብሄር ማጋጨት ነው፣ ሃይማኖት ከሃይማኖት ማጋጨት ነው። ያም የሆነው በየ አካባቢ በነዚህ በጠቀስኳቸው ቦታዎች የታየው ያ ነው። ብሄር ከብሄር በማጋጨት ግለሰብ ለግለሰብ ሰብ ነው ግጭቱ የተፈጸመው፣ እና የግዲያውም ሂደት በዛም ነው። በዱላ በድንጋይ እየተፈነከቱ በዱላ እየተፈነካከቱ የተፈጸመበት ቦታ ነው ያለው። አንዳንድ ቦታ ላይ ደግሞ በመሳሪያ በትጥቅም የተደገፈበት ሁኔታ ነው ያለው። ፈንጂም የነበረበት ነው። ይህንንም በመወርወር የወረወረውም የተወረወረበትም የሞተበት እና የቆሰለበት አካባቢ አለ። በተወሰነ ደረጃ በአጠቃላይ ፍላጎቱን ለማሳካት የሞከረው ብሔርን ከብሔር ለማጋጨት ስለነበር በብሔሮች እና ብሔረሰቦች መካከል ያ እንዲፈጸም የማድረግ እና ሀምድ በሚደረግበት ቦታ ላይ የደረሱ አደጋዎቹ ያንን ለማስፈፈብ የሄዱ አካላት በዛ በእነሱ መካከል በተፈጸመ ግጭት ነው ማልሞቱ በአብዛኛው የተመዘገበው። የጸጥታ አካላትም የቀበሌ ሚሊሻው ሳይቀር ክልሉ ፖሊስ ሳይቀር ነው ግድያ የተፈጸመባቸው። በዛ ሂደት ላይ እንግዲህ የአንዳንድ ጣራ ሆነው የት በሰቡ እርስ በራስ ግጭት ነው የተገደለው፣ የትኛው በጸጥታ አካላት የጸጥታ ማስከበር ሂደት ላይ ነው የተገደለው የሚለው መረጃው ተጣርቶ ለህዝብ ግልጽ የሚደረግ ይሆናል። አቶ ጌታቸው የዚህ ግድያ አላማና ከግድያ ከግድያው በኋላ የሚታየው ሁከት የብሄር ግጭት ለመፍጠርና አገሪቱን ወደ ቀውስ ለመክተት ነው የሚል እምነት በመንግስት በኩል እንደተያዘ ተናግረዋል። የአማራንና የኦሮሞን ብሄር ሆን ተብሎ ለማጋጨት የተቀነባበረ ነው። ያን ሲያቀነባበሩ ታዋቂ ግለሰቦችን፣ ታዋቂ ሰዎችን፣ የመንግስት ተላጆችን በመግደል ማጋጨት አለብን ብለው አቅደው የገቡበት ስለነበር በአንድ በኩል ህዝቡ ይሄንን ነቅቶ ይሄ ብሄር ከኦሮሞና አማራን ኦሮሞን ሌላ ሌለን ሌላን እኔም ብሄር ማጋጀት አይቻልም። የዚህ ድል የለንም ሊኖረን አይገባም ብሎ ፊት ለፊቱ መቆም አለበት እና የሚል መልእክት አስተላልፈናል። ከዛም በዘለለ የጠላቱን እቅድ ማስፈጸም የለብንም። እኛ የጠላትን እቅድ ካስፈጸምን ካሳካንላቸው፣ በህዝብ ግፊትና በህዝብ ትግል ከስልጣን የተወገዱ ሀይሎች በዚህ ሰበብ ወደ ስልጣን ለመመለስና የቀረችውን ቺን ሀገር የመበታተን ስራ ነው እየሰሩ ያሉት። ይህንንም የሚሰሩት ከውስጥም ከውጭም ሀይል በማደራጀት ነው። የኢትዮጵያ ጠላት የውጭ የኢትዮጵያ ጠላት ሳይቀር በዚህ ጉዳይ ላይ ጣልቃ እንዲገባና እንዲደግፍ የማድረግና እሱንም የማስደግፍ በሎጂስቲክ የማስደግፍ እና ሀገሪቱን ሙሉ በሙሉ የማፍረስ የውስጥና የውጭ ጠላሴን በማደራጀት ሀገሪቱን የማፍረስ ተልዕኮ ይዘው የሚንቀሳቀሱ ስለሆነ እነዚህ ሀይሎች መቼም አይሳካላቸውም። ሊሳካላቸውም አይችል አንችልም የኢትዮጵያ ህዝብ ይህንን እድል አይሰጣቸውም የኦሮሞም ህዝብ ከየትኛውም ብሄር ጋር በምን አግባብ እንደምኖር እና እንዴት እንደምኖር የሚያቅን ብሄር ነው አቃፊ ብሄር ነው የኦሮሞ ብሄርንና የአማራ ብሄርን ማጋጀት ማጣላት ይቅርና ማጋጀትም አይታሰብም ግን ደግሞ እነዚህ ሰዎች ተጣርቶ የሚወጣ ሆኖ በየአካባቢው እርምጃ ሲወስዱ የነበሩ ሰዎች የታጠቁ ናቸው ሲባል ከየት ነው ትጥቁን ያገኙት? ማን ነው ያስታጠቃቸው? የሚለው ነገር በፖሊስ ተጠንቶ የሚወጣ እንዳለ ሆኖ የሌሎች አካላት እጅ ያለበት ስለሆነ ከዚህ በኋላ መንግስት በዚህ ጉዳይ ላይ እድል አይሰጥም። በዚህ ጉዳይ እጃቸው ያለበት ተብሎ የሚጠረጠሩ እና ከጀርባም ሆኖ እየመሩ ያሉትን ከትናንትና ከሰዓት በኋላ ጀምሮ እርምጃ መውሰድ ይቀጥላል ማለት ነው። የህግ የበላይነትን የማስከበርና የዜጎችን በየአካባቢው ዞሮ እየተዟዟሩ እየመኖር ሀብት የማፍራት ሀብት የማስተዳደር ስልጣናቸው በህገ መንግስታዊ ስልጣናቸው እንዲከበር የማድረግ ሙሉ ኃላፊነት ያለበት ስለሆነ ይህንን ኃላፊነቱን በአግባቡ እየተወጣ ነው። የክልሉ መንግስት ና የፌዴራል መንግስት በተቀናጀ መልኩ እየሰራ ነው። ምንም አይነት ስጋት ሊኖረን አይገባም፣ የሚል እምነት ነው ያለን። እስካሁን ያለ ነው። የትናንትን ነው። በአጠቃላይ በሀዘን ውስጥ ነን ያለ ነው። የፀጥታ አካላትም ሆኑ ሁሉም በሀዘን ውስጥ ስለሆነ ያንን ሀዘን በጋራ ማለፍ አለብኝ፣ የሚል አቋም ስለነበረው ነው መንግስት በአንዳንድ ጉዳዮች ላይ ዝምታን የመጣ የመረጠው፣ ከዚህ በኋላ ግን የህግ የበላይነትን የማስከበር ሀላፊነታችንን መወጣት አለብን። ኢትዮጵያን የማፍረስ ፍላጎት ያላቸው የውጭ ሀይሎችም ሆኑ የውስጥን ተላላኪዎች በመጠቀም እቺን ሀገር ለማፍረስ ና አላስፈላጊ ጥቅማቸውን ለማስከበር የሚንቀሳቀሱ ሀይሎችንም ሴራቸውን ማክሸፍ የምንችለው የውስጥ አሰራራችን ና አደረጃጀት አሰራራችንን ህጋዊ ና ህገ መንግስታዊ ስርአቱን የማስከበር ሀላፊነታችንን በአግባቡ መወጣት አለብን ብለን በተጠናከረ ሁኔታ እየሰራን ስለሆነ ምንም አይነት ስጋት አይኖረውም የሚል እምነት አለኝ። አሁንም ዛሬ በአጠቃላይ ማለት ይችላል ይቻላል በኦሮሚያ ከአንድ ከምዕራብ ሸዋ አምቦ ከተማ ውጪ ምንም አይነት የዛት ችግር የሌለበት ሁኔታ ነው ያለው። እነዚህ ሰላማዊና የትጥቅ ትግልን አንድ ላይ አቀናጅተው የሚመሩትና ትናንት ከስልጣናቸው የተወገዱ ሀይሎች በተቀናጀና በተደራጀ መልኩ የውጭ ቅጥረኞቹንም በመጠቀም ኪናደር ለማበታተን የሚሰሩትን ሴራ ህዝባችን ነክቶበት ከመንግስት ጎን በመቆም እነዚህን ሀይሎች እንዲያጋልጥ በሀገር ውስጥም ላሉ ውጭም ላሉ የኢትዮጵያ ዜጎች እና ኢትዮጵያውያንን ጥሪ ማስተላለፍ እንፈልጋለን። በሌላ በኩል የቀድሞ የኦሮሞ ሚዲያ ኔትወርክ ዳይሬክተር እና የፖለቲካው ሰው ጃዋር መሀመድ እና የኦፌኮ ምክትል ፕሬዚዳንት አቶ በቀለ ገርባን ጨምሮ ሰላሳ አምስት ሰዎች ትላንት በፖሊስ ቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጀላን አብዲ ለአሜሪካ ድምጽ ተናግረዋል። አስክሬኑን በቀጥታ ወደ አምቦ መውሰድ፣ ወደ ትውልድ ቦታ ወደ አጫሉ እንዴቻ አስክሬኑን እዛ መውሰድ ሲገባቸው ወደ አዲስ አበባ መመለስ አለበት ብሎ ከቡራዩ ጋር እንደገና ወደዚህ እንደመለሱ ከመንገድ ይሄም ከቤተሰብ ፍላጎት ውጪ እንደሆነ አስክሬኑን በማሰቃየት ካመጡትም በኋላ የዚህ ብልጽግና ፓርቲ ዋን ቅርንጫፍ የአዲስ አበባ ቅርንጫፍ እዛ ነው ያደረሱት። የድሮ ኦህዴድ ጽህፈት ቤት የነበረው ማለት ነው። ሌሎች ባለስልጣኖች እዛ አሉ፣ የኦሮሚያ አመራሮች አሉ። እነሱን ጭምር እንዳፈኑ እዛም ሲፈተሹ፣ ምክንያቱም ግቢ ሲገባ ጥበቃል የኦሮሚያ ጥበቃ ራሱን ይጠብቃል። የሚገባውን ሰው መሳሪያችሁን እዚህ ፍቱና ግቡ ሲባሉ አንደኛው ተነስቶ አንድ ፖሊስ ገደለ። ከነ ዋር ጋር የነበረው ግብረ አባር ነው ይህን የገደለው ማለት ነው። ይህንን አንዱን ፖሊስ ወዲያውኑ ነው እዛ የገደሉት። ከተገደለም በኋላ የኦሮሚያ ፖሊስ ልዩ ኃይል በጣም በትግስ እንዲገቡ አደረገ። መሳሪያ ሲፈታ አሁን መሳሪያ ስምንት ክላሽ አምስት ሽጉጥ ዘጠኝ የመገናኛ ሬዲዮ ሁሉ እንዲፈቱ ተደረገ። ከነጀዋር እና ግብረ አባሮቹ ማለት ነው። በዚህ ሁኔታ ከባድ ግጭት ይፈጠር ነበረ። የኦሮሚያ ልዩ ኃይል በጣም ከፍተኛ ትግስ በአቅ በተሟላበት ሁኔታ ነገሩንም አቀዘቀዘው። ከባድ ችግር ሊመጣ እንደነበረ ነው በውስጡ በወቅቱ ሁለቱም ኮሚሽነሮች በኦሮምኛ እና በአማርኛ የገለጹት። ስለዚህ ነገሩ ከባድ ስለሆነ ማንኛውም ሰው በኢትዮጵያ ህግ በላይ የሆነ ሰው የለም። ሁለቱም የመንግስት ባለስልጣናት መንግስት ሁኔታውን ተከታትሎ በአጭር ጊዜ ለህብረተሰቡ እንደሚያሳውቅም ገልጸዋል።